ሕይወቱ ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ አንድ ተማሪ ከሶስት ግብረአበሮቹ ጋር በቁጥጥር ስር መዋሉን ዩኒቨርሲቲው አስታውቋል። ሟቹ ሰይድ ጠይብ የሁለተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነበር ሲሉ ተማሪዎች ጠቅሰዋል። የደሴው ዘጋቢያችን መስፍን አራጌ ዝርዝሩን ይዟል። የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታውን ዛሬ በተለይ ለአሜሪካ ድምጽ በሰጡት መግለጫ በትናንት ዕለት ለአንድ ተማሪ ሞት ምክንያት የሆነውን ግጭት የዩኒቨርሲቲው ማህበረሰብ ከጸጥታ ኃይሉ ጋር በመሆን እስከ እኩለ ሌሊት ክትትልና ምርመራ ሲያደርግ መቆየቱን ገልጸዋል። ዩኒቨርሲቲ አመራሮች ያበጣንም፣ የደሴ ከተማ ጸጥታ፣ ፌዴራል ፖሊስ አድማ ብተና፣ የደሴ ከተማ ይህን የሚመለከታቸው ከፍተኛ አመራሮች ሁላችንም ሆነን ተማሪዎቻችን ጋር ሁነን አንድ ሶስት ብሎክ ላይ ማተኮር ነበረብን። ከምሽቱ ሶስት ሰዓት ጀምረን ፍተሻ ያደረግን አራት ሰዓት ላይ በተለይ ተማሪዎቻችን መረጃ ሰጥተውን ስለነበረ በቴክኖሎጂ የተደገፈ የት አካባቢ ይህን ያደረገው ክትትል ስናደርጉ ለን መውጫ በሮችን ዙሪያውን ዘግተን ለን አራት ሰዓት አካባቢ ላይ ይህን ተጠርጣሪ ለሰብ በቁጥጥር ስር አውለናል። ከፌዴራል ከክልል ከደቡብ ወሎ ከደሴ ከተማ ያለ ኦልሞስት ወደ አንድ ወር አካባቢ ሊጠገ የሚችል የምርመራ ቡድን አለ። ተጨማሪ መረጃዎችን እየሰበሰቡ ዙ ነው ያደሩት። ያንን መሰረት አድርገን ዝርዝር መረጃ እናሳውቃለን። ከተጠርጣሪው ተማሪ ጋር ግብረ አበሮች ናቸው የተባሉ ሶስት ተማሪዎችን በቁጥጥር ስር መዋላቸውን ጠቁመዋል። ትናንት በደረ የደረሰው ጉዳት ህይወቱ ያለፈው ተማሪ ለተጨማሪ የአስከሬን ምርመራ ወደ አዲስ አበባ ቅዱስ ጳውሎስ ሆስፒታል ተልኮ ዛሬ ምርመራ ሲደረግ እንደቆየ ጠቁመው፣ ሕይወቱን ላጣው ተማሪ ቤተሰብ መጽናናትን ተመኝተዋል። ከዚህ በኋላ የጠነከረ እርምጃ እንወስዳለን ያሉት ፕሬዚዳንቱ በተለያዩ ጊዜያት ከተፈጠሩ ረብሻዎች ጋር በተያያዘ የተጠረጠረ አንድ የዩኒቨርሲቲው ባልደረባ ከስራ መታገዱንም አመልክተዋል። ሌሎች እርምጃዎችንም እየተወሰዱ ነው ብለዋል። አጠቃላይ ከመጀመሪያው አደጋ ጋር በተያያዘ በህይወት መጥፋት ንብረት ማ ወደም አካል ማጉደል ጋር የተያዙ ልጆችን በተከታታይ ሆን ተብሎ ይህንን የሚያቀጣጥሉ ሰዎች አሉ የተባሉትን መረጃ መሰረት እያደረግ መረጃ እየወሰድና ያለ አንድ ገደማ ሰራተኛ ነው ሰራተኛ ነው። ወደ አስር የሚሆኑ ደግሞ በህግ ፕሮሰስ ውስጥ ነው ያሉ በርከት ያሉ ልጆችን የመጨረሻ ማስጠንቀቂያ አስፈርመናል። ተዘዋውሬ ለማየት እንደሞከርኩትና ከአንዳንድ ተማሪዎች አስተያየት እንደተረዳሁት ትናንትናና ዛሬ በደሴ ካምፓስ የመማር ማስተማሩ ሂደት በተወሰነ ደረጃ ተቋርጧል። በትልቁ በትልቁ በትልቁ ሰው አጥተናል። ልጃችንን አጥተናል። ለዚህ ከ ከሀዘን ድባብ እንድንወጣ ስለፈለግን ነው። ኮምቦርቻ ምንም የተቋረጠ ነገር የለም። አንዱ ግቢያችን እዝም የጤና ኮሌጅ እና የተለያዩ ፕሮግራሞች በራሳቸው የሚሄዱ አሉ። ግን ተወሰኑ ትምህርት ክፍሎች ላይ ከነገ ቅዳሜ ጀምረን እየገቡ በቱቶሪያል የሚጠሩት እንደ ዛሬ ድኖች ጋር ተስማምተናል። ትምህርት እንጀምራለን። ማክሰኞ በዓል ነው። ሰኞ ጀምረን ክላስ እንጀምራለን። መገናኛ ብዙሀን ካለባቸው ሙያዊ ኃላፊነት አንጻር ህዝብና ሀገር የማዳን ስራ ላይ ትኩረት እንዲያደርጉ ጠይቀዋል። አብዛኛው ጥቃት የሚደረስባቸው ልጆቻችን ምንም የማያውቁ ሲበዛ ሲበዛ ኢኖሰንት ናቸው። ሽንት ቤት አደጋ ይፈጸማል። ቤተ መጽሐፍት ወጥቶ ቤተክርስቲያን ደርሶ ሲመጣ እንዴት በጣም ፈተና ላይ ነው ያለ ነው እና የሚዲያ አካላት ልንደጋግፍ ይገባል። ሰው እናውጣ። ዩኒቨርሲቲ ብቻ ሰው ያወጣል። ከዘረኝነት በሃይማኖት ቧደንን እንዲጠየፍ መስራት ያስፈልጋል። ሰው ሲሞት ነው ብዙ ኢንተርቪው የምንደረገው። በልካምን ነገር አይዘገብም፣ በጎ ነገር አይካፈልም። ችግር ሲፈጠር ያችን ችግር የሚያቀጣጥላት ብዙ ነው ያለው። ከየትኛውም ቦታ ላይ አሁን መቆዘም አለ። ይህን ሁሉ ልንፈታው የምንችለው ሚዲያ ሲያግዝ ነው። ሚዲያ ደግሞ ፖዚቲቭ ኤነርጂ ይሁን፣ አዎንታዊ ግብዓት ይሁን። ይሄ ብሄር ያ ብሄር ይሄ ሃይማኖት ያ ሃይማኖት እያን ኢትዮጵያ ውስጥ አሁን ሊያፈርሱን የተነሱት በብሔርና በሃይማኖት ነው። በተለይ በተለይ በተለይ የሶስቱ አካባቢ በትግራይ በአማራ በኦሮሞ ላይ ያንዣበበ ደመና መጥፎ ነው። ሁሉም ከየጎጡ ይውጣና ሁሉም ከየጉድጓዱ ይውጣና ሁሉም ከየዘሩ ከየሃይማኖቱ ይውጣና ሰው ላይ ያተኩረንነት። በተማሪው ሞት ምክንያት ተማሪዎች በጥልቁ ማዘናቸውን ይናገራሉ። ከቤተሰብ አልፎ ለሀገር የሚበጅ ትውልድን በእንደዚህ አይነት ሁኔታ ማጣት ያማል ይላሉ ተማሪዎቹ። አሳዛኝ ሁኔታ ነው። አንዴ ድሀ ልጅ ሊማር መጡ ባልታሰበ ሁኔታ ሲያልፍ እኔ በራሴ በኩል አዝኛለሁ። ተቃላይ ተማሪውም ሀዘን ውስጥ ላይ ነው ቤተሰቡ አጠቃላይ ወገኖች ሁሉም ቢሆነ የተማሪው የግቢ ተማር መጽናናት እንመኛለን። ግጭቱ በተፈጠረበት ሰዓት የት ነበር? ግጭቱ በተፈጠረበት ሰዓት ያው ብዙዎቻችን ከእንቅልፍ እየተነሳን ነበር። ከዶርም አካባቢ ነበር ተረጋጋ መንፈስ ነበር። ወደ ክላስ ለመግባት ሁላችን ዝግጅት እያደረግን በነበረበት ሰዓት ነው የወንድማችን ህልፈት። እንደ አጠቃላይ፣ እንደ ሀገር፣ በተለይ በከፍተኛ ትምህርት ተቋማቶች የሚደርሱት ግጭቶች የሚያስከፍሉት የህይወት መስዋዕትነት ሁላችን የሚያሳዝን ነበር። ተማሪው ልቡ ተሰብሮ ነበር። ለወንድማችን ህልፈት ህይወት መጀመሪያ ለቤተሰቦቹ መጽናናትን እየተመኘን እንዲሁም ይገኛል ከልብ ያዘንም ሆኖ ነው ምገልጸው። ጸጥታው የሚያሰጋ ነገር ነበር። በጸጥታው በኩል ከትናንትና ጀምሮ ወደው ችግሮቹ እንደዚህ ተፈጠሩ። ከልጁ ልፈተወት በኋላ ሁሉም ተደናግጦ ነበር ሲመለከት ነበረው እና ተማሪ ስሜታዊ ለመሆን ቢሞክርም የጸጥታ ሁኔታ ላይ ክፍተት አልነበራቸውም። ወደ ትምህርት ተመልሰን ፈተና እየወሰን በነበረበት ሰዓት ነው እንደዚህ አይነት ግጭቶች የተከሰቱት። ይህ ግጭት ደግሞ የሁሉንም ተማሪ ፍላጎት የሚያማክል አይደለም። አብዛኛው ተማሪ ሙሉ በሙሉ በሚቻለው ሁኔታ የግጭቱ የራቀና ባህር ነበር። ምንም የሚያውቀው ነገር አልነበረም። አሁንም አላስፈላጊ ግጭት ሊያስከትሉ የሚችሉ አንዳንድ ንድ ምልክቶች ስላሉ ጸጥታ ኃይሉ በንቃት እንዲጠብቅም ጠይቀዋል። ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጭዎች በዩኒቨርሲቲው ለተከሰተው ግጭት ሶስት መላምቶችን ያስቀምጣሉ። ከሌሎች ዩኒቨርሲቲዎች የመጡ ተማሪዎች በስውር ገብተዋል፣ አሊያም በዩኒቨርሲቲው እየተማሩ የሌሎችን ዓላማ ለማስፈጸም የሚንቀሳቀሱ አሉ፣ ወይም በቅርቡ በድሬዳዋና በወለጋ ዩኒቨርሲቲዎች የተወሰደው የመዝጋት እርምጃ በወሎ ዩኒቨርሲቲም እንዲደገም የሚፈልጉ ይኖራሉ። ለዚህ ደግሞ ማሳረጊያቸው ከተማሪነት ይልቅ የአክራሪ ፖለቲ የፖለቲከኞችን አመለካከትና ቅስቀሳ እንደወረደ የሚያስተጋቡ ተማሪዎች መኖራቸውን በማመላከት ነው ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ